ቆጲን ራፍ ጀነ ከነማ ቆጲ ቦሪቲን ወልት ዴብና ነጋት ብሏ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በምዕራባዊ ትግራይ ዞን የማይ ካድራ ነዋሪ የሆኑ ሰዎች ቤተሰቦቻቸው በአካባቢው ባለስልጣናት ቤቶቻቸው በአካባቢው ባለስልጣናት እየፈረሱባቸው መሆናቸውን ገልጠዋል። በዕለቱ አብይ ርዕስ ዝርዝሩን ይዘናል። በዛሬው ዕለት ከፓሪስ ተነስቶ ወደ ካይሮ ሲበር የነበረው የግብፅ አየር መንገድ እንደተከሰከሰ ታወቀ። የአሸባሪ ጥቃት ሊሆን ይችላል የጣለው እየተባለው ነው። ከምሽቱ አርዕስተ ዜናዎቻችን አንዱ ይሄ ይሆናል። ሌሎች በርከት ያሉ ቅንብሮችና ዘገባዎች አሉን። ሳምንታዊ ዝግጅቶች፣ ባህልና ማህበረሰብ፣ የተፈጥሮ አካባቢ፣ ሳይንስና ሕይወት እንዲሁም የስልክ አስተያየቶቻችሁን አክለን የሐሙስ ግንቦት 11 2008 ዓ ም ተረኛ አስተናጋጆች አሉላ ከበደና ቆንጂት ታየንን ከፕሮግራሙ አቀናባሪያችን ከብርሃን ኃይሉና ከስርጭት መሐንዲሱ ከኦድሬስ ሪጌስ ጋር አብረናችሁ እናመሻልን። በቅድሚያ የዕለቱን የዓለም ዜናዎች ስልሳ ስድስት ሰዎች ይዞ ከፓሪስ ወደ ካይሮ በመብረር ላይ የነበረው የግብጽ አየር መንገድ አውሮፕላን የተከሰከሰው ከቴክኒካዊ ብልሽት ይልቅ በሽብርተኝነት ጥቃት ይመስላል ሲሉ የግብፅ የአቪዬሽን ሚኒስትር ተናገሩ። አራት ሰዓት በሚወስደው በረራ ዛሬ ሐሙስ ግብፅ አየር ክልል እንደገባ ከበረራ መቆጣጠሪያ ራዳር የተሰወረውን አውሮፕላን ስብርባሪ ለማግኘት በሜዲትራኒያን ባህር ፍለጋው ቀጥሏል። አደጋው እንደደረሰ ከግሪክ የወጡ ዘገባዎች እንዳሉት ከሆነ ከአየር የአውሮፕላኑ ስብርባሪ ነው ተብሎ የተጠረጠረ አካልም ሳይታይ አልቀረም። ዩናይትድ ስቴትስ ፒ ትሪ ኦሪየን የሚባሉ የረጅም ርቀት አውሮፕላኖችን በመስጠት በፍለጋው እየተባበረች መሆኗ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ለግብጽ አየር መንገዱ አውሮፕላን ተሳፋሪዎች ቤተሰቦች የሀዘን መግለጫ አስተላልፈዋል። ሚስተር ኬሪ ዛሬ ብረሰልስ ውስጥ ከተካፈሉበት የኔቶ ማለት የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት የሚኒስትሮች ስብሰባ በኋላ በሰጡት ቃል የአደጋው መነሾ የሽብር ተግባር ይሁን አይሁን አሁን በግምት መናገር አልፈልግም ብለዋል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል። አቃቢ ሕግ ነጻ የማድረግ አቤቱታ አቅርቦለት የነበረው የነገረ ኢትዮጵያ ጋዜጣ ዋና አዘጋጅ አቶ ጌታቸው ሽፈራው በአሸባሪነት ወንጀል መከሰሱ ተሰማ። ክሱን በንባብ ለማሰማት ፍርድ ቤቱ ተለዋጭ ቀጥሮ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። የሰማያዊ ፓርቲ ልሳን የነገር ኢትዮጵያ ጋዜጣ ዋና አዘጋጅ አቶ ጌታቸው ሽፈረው አቃቢ ሕግ በአሸባሪነት ክስ እንደመሰረተበት ታውቋል። አቶ ጌታቸው የምርመራ መዝገቡ በፌዴራል መጀመሪያ ደረጃ ፍርድ ቤት ከተዘጋ 26 ቀናት በኋላ ትናንት በፌዴራል ከፍተኛ ፍርድ ቤት አስራ አራተኛው ወንጀል ችሎት ቀርቦ የክሱ ማመልከቻ እንደደረሰው የቅርብ ምንጮች ለቢሆ ገልጸዋል። የክሱ ማመልከቻ እንደደረሰው እንዲነበብለት ሲጠየቅ ግን ጠበቃው በሌለበት እንዳይነበብ አመልክቷል። ስለሆነም ፍርድ ቤቱ ለግንቦት 26 ቀን 2008 ዓ ም ተለዋጭ ቀጠሮ ሰጥቷል። የአቶ ጌታቸው ጠበቃ አቶ አማ መኮንን ስለ ጉዳዩ ተጠይቀው ደንበኛቸው ትናንት በይፋ ክስ ተመስርቶበት ወደ መደበኛው የሕግ አካሄድ መመለሱ 27 ቀን አለ ሕግ አግባብ የታሰረውን እስራት ህጋዊ አያደርገውም ብለዋል ስለሆነም ሕግ የጣሰው አካል መጠየቅ ይኖርበታልና አሁንም ለጠቅላይ አቃቤ ሕግ አቤቱታዬን አቀርባለሁ ሲሉ ለቪኦኤ ተናግረዋል። ቀደም ሲል አቶ ጌታቸው ሽፈራው የምርመራ መዝገቡ ከተዘጋ በኋላ ክስ ሳይቀርብበት በፖሊስ ተይዞ ለሳምንታት ቆይቶ ነበረ። በዚህም ምክንያት አካልን ነጻ የማድረግ አቤቱታ ጠበቃው ለፌዴራሉ ከፍተኛ ፍርድ ቤት አቅርበው የያዘው አካል ማለት ማዕከላዊ ወንጀል ምርመራ እንዲቀርብ ትዕዛዝ ቢሰጥም መጥሪያውን ለመቀበል ፈቃደኛ እንዳልነበረ አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶማሊያ መሪዎች ለመጪው ነሐሴ የታቀዱትን ምርጫዎች በጊዜ ሰሌዳው መሰረት እንዲያካሂዱ የተባበሩት መንግስታት የጸጥታው ምክር ቤት ጥሪ አቅርበዋል። ጥሪውን ያቀረቡት በሞቃዲሾ የአንድ ቀን ጉብኝት ያደረጉት የምክር ቤቱ አባላት ናቸው። የዚህ ወር የምክር ቤቱ ፕሬዝደንት የሆኑት የግብጹ አምባሳደር አመር አብደላቲፍ አቡላቲ ሲናገሩ ሶማሊያ ምርጫው በወቅቱ መከናወንና ሁሉን አቀፍ መሆን አለበት ብለው፣ ያ ካልሆነ ግን ለሀገሪቱ ሰላም ለማስፈን እጅግ የከበደ ይሆናል ብለዋል። የሶማሊያው ፕሬዝደንት ሀሰን ሼክ መሐሙድ ምርጫው በሰዓቱ እንደሚከናወን ለመንግስታቱ ድርጅት መልእክተኞች እንዳረጋገጡላቸውም ታውቋል። የኮንጎ ዲሞክራሲያዊት ሪፐብሊክ መንግስት በመጪው ምርጫ ከፕሬዚዳንቱ ጆሴፍ ካቢላ ጋር ሊፎካከሩ እቅድ ያላቸው ተቃዋሚ መሪ ሞይስ ካቱምቢን እንዲያዙ የስር እንዲያዙ የስር ማዘዣ አውጥቷል። የመንግስቱ ቃል አቀባይ ላምበርት ማንዴ ለአሜሪካ ድምፅ የፈረንሳይኛው ቋንቋ አገልግሎት በሰጡት ቃል ኩቱምቢ እንዲታሰሩ ማዘዣ የወጣው የውጭ ዜጎች ቅጥረኞች ቀጥረዋል ተብሎ በፍርድ ቤት ክስ ከተመሰረተባቸው በኋላ መሆኑን አመልክተዋል። የኩቱምቢ ጠበቃ ዣን ጆሴፍ ሙሉምባ ግን በክሱ በይፋ ሳይደርሰን መልስ አንሰጥም ነው ያሉት። አንድ የቀድሞ ዩናይት ስቴትስ ወታደርን ጨምሮ አራት የውጭ ዜጎች ከሁለት ሳምንታት በፊት ሉምባሺ ከተማ ውስጥ በተካሄደው የተቃውሞ ሰልፍ ላይ በቁጥጥር ስር መዋላቸው ይታወቃል። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1994 የሩዋንዳ የዘር ፍጅት ወቅት ብዙ መቶ ሰላማዊ ሰዎችን ከግድያ ለመመጠበቅ ላይ ሳሉ ለተገደሉት ሰላም አስከባሪ እጅግ የላቀ ጀግንነት ሜዳሊያ ሸልመዋል። የሴኔጋሉ ሻምበል እምቢባዬ ዲያኚ ባለቤትና ሁለት ልጆቻቸው የሟቹን የጀግና ክብር ሜዳሊያ ተቀብለዋል። እንደ ኤሮፓውያን አቆጣጠር በ1994 ወጣት የጦር ሰራዊት መኮንን የነበሩት ሻምበሉ በተባበሩት መንግስታት የሩዋንዳ አጋዥ ተልእኮ ውስጥ ተመድበው ሳሉ ሁቶዎች ቢያንስ 800 ቱትሲዎችንና አክራሪ ያልሆኑ ሁቶዎችን ሲጨፈጭፉ እሳቸው ወደ አንድ ሺህ የሚጠጉ ወንዶች ሴቶችና ህጻናትን ከጥቃት ሲከላከሉ ህይወታቸውን ለአደጋ አጋልጠዋል። በኒውዮርክ የተባበሩት መንግስታት ጠቅላላ ጉባኤ አዳራሽ በተካሄደው የሽልማቱ ስነ ስርዓት ላይ ዋና ጸሐፊ ባንኪሞን ባሰሙት ንግግር አላየሁም አልሰማሁም ሳይሉ ሕሊናቸውንም ቸል ባለማለት ወይም በፍርሃት ሳይሸሹ ከልባቸው የተለየ ጀግንነት ያሳዩ ሰው ነበሩ ሲሉ አክብረዋቸዋል። ሻምበሉ ሲቪሎችን በተደጋጋሚ በድርጅቱ ተሽከርካሪያ ተሽከርካሪያቸው ውስጥ ደብቀዋል። በየፍተሻ ኬላው ተወዳጅ ተክለ ሰውነታቸውንና ብርቱ መንፈሳቸውን እየተጠቀሙ ብዛት ያላቸውን ሲቪሎች ሹልክ እያደረጉ በማሳለፍ ከሞት ማትረፋቸውን ዋና ጸሐፊ ባንኪሙን ተናግረውላቸዋል። ሻምበሉ የሩዋንዳ ተልዕኳቸውን ጨርሰው ሊወጡ ጥቂት ሳምንታት ሲቀራቸው በዚያው ዓመት ነው በአዳፍኔ ጥቃት የተገደሉት። በአስራ ሁለት የበለጸጉ አገሮች የሚኖር ሰው ከሰማንያ ሁለት አመት እድሜው ወይም ከዚያም በላይ ጭምር ሊኖር እንደሚችል በአንጻሩ በማደግ ላይ ያሉ ሀያ ሁለት አገሮች ግን ስድሳም ላይደርስ እንደሚችል አንድ አዲስ ጥናት አመለከተ። የጤና የአለም ጤና ድርጅት ባወጣው በዚህ አህዛዊ መረጃ ጥናቶች ዓለም አቀፍ የሰዎች የህይወት መቆያ እድሜን የተመለከተው አዲስ አሀዝ እንደ ኤሮፓውያን የዘመን አቆጣጠር ከ2000 ዓመ ምህረት ጀምሮ እንዲሁም ባለፈው 2015 ዓመ ምህረት መካከል ባለው ጊዜ በአምስት ዓመታት መጨመሩን ያሳይና በሀገር ውስጥና በየሀገሮቹ ንጽጽር ግን ከፍተኛ የሆነ የእኩልነት መዛባት አሁንም መኖሩን ይጠቁማል። ስዊዘርላንድ፣ አይስላንድ፣ አውስትራሊያ፣ ስዊድንና እስራኤል በሰዎች ለረዥም ዕድሜ መቆየት ወይም መኖር ግንባር ቀደሙ አገሮች ሲሆኑ ቻድ፣ አይቮሪ ኮስት፣ ማዕከላዊ አፍሪካ ሪፐብሊክ፣ አንጎላና ሴራሊዮን ዝቅተኛውን ደረጃ ይዘዋል። ቻይና ዋሽንግተንን በጠረፌ ግዛት ጠጋ ብለሽ የምታካሄጁን ቅኝት በአስቸኳይ አቁሚ ስትል እየጠየቀች ነች። ይህ የቻይና ጥያቄ የመጣው የዩናይትድ ስቴትስ የመከላከያ ሚኒስቴር ሁለት የቻይና ተዋጊ ጀቶችና የዩናይትድ ስቴትስ ወታደራዊ አውሮፕላን አስጊ ፍጥጫ ውስጥ ገብተው ነበር ሲል ማስታወቁን ተከትሎ ነው። ከትናንት ወዲያ ማክሰኞ በደቡብ ቻይና ባህር ዓለም አቀፍ የአየር ክልል ላይ ወትሯዊ የጥበቃ በረራ ላይ የነበረ የዩናይትድ ስቴትስ የስለላ አውሮፕላን በሁለት የቻይና ተዋጊ ጀቶች ተከቦ መንገድ እንደዘጉበት የሰጠውን መግለጫ ተከትሎ ነው ቻይና ይህን ያለችው። የቻይና የውጭ ጉዳይ ሚኒስቴር በበኩሉ የዩናይትድ ስቴትስ የመከላከያ ሚኒስቴር የሰጠው መግለጫ ከእውነት የራቀ ነው ነው ያለው። በመጨረሻም የቤንሻንጉል ጉሙዝ ክልል መንግስት አስተዳዳሪ የነበሩት አቶ አህመድ ናስር ከዚህ ዓለም በሞት ተለይተዋል። አቶ አህመድ ክልሉን ከ2001 ዓ ም ጀምሮ መምራታቸው ተገልጧል። በ1957 ዓ ም በኦሮሚያ ክልል ፈንታሌ ወረዳ ጠደቻ መልካ ቀብሌ የተወለዱት አቶ አህመድ ናስር የክልሉን ሕዝብ በክልል ምክር ቤትና በፌዴሬሽን ምክር ቤት ወክለው ያገለገሉ ናቸው። አቶ አህመድ ናስር ትላንት ሌሊት በ51 ዓመታቸው ያረፉት ባደረባቸው የኩላሊት ህመም በሀገር ውስጥና በህንድ ሲረዱ ከቆዩ በኋላ መሆኑ ተዘግቧል። ክቡራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ ና ቆንጂት ታየነን በሰአቱ የዓለም ዜና የጀመረው የሐሙስ ግንቦት 11 ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ዝግጅቶቻችን አንዱን ለቅምሻ መማሬ በመምሬ በእርሳቸው እያፈራሩኝ በጢማቸው ሲያይልማ ቁጣቸው ጀልጠውኝ በጉማሬው አስተማሩኝ መምህሬ አቦጊዳና ዝማሬ ህብደቴ በጠራራው ፀሐይ በቀን ተጋድሜ ህብደቴ ማማሩ ያየሁት በህልሜ እኛም በተራችን ዓለምን ገዝተናት ድህነትን ባፏ በጢሟ ደፍተናት ስደት ተገልብጦ ወደ እኛ ሲመጡ ላገሬ ሊገዙ ቪዛ ሲያስቆርጡ ያን ከመሰለ ዓለም ከእንቅልፌ ስነቃ ኢትዮጵያ እዛው ናት ዛሬም በሶቆ ታሪክ መሰለ። ሰላማዊት አበባየሁና ሰላማዊት አበባየሁና ግጥሟን ያልሰማንላት እመቤት መንግስቴ በቅርቡ ሶስት ለህትመት ያበቋቸውን የስነግጥም መድበሎቻቸውን ጨምሮ የስነግጥምና ህይወት ወጎች ሶስቱ ሴት ገጣሚያን በሁለተኛው አጋማሽ ስርጭታችን በባህልና ማህበረሰብ ይጠብቋቸዋል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ በዛሬው ዕለት ከፓሪስ ተነስቶ ወደ ካይሮ ሲበር የነበረው የግብፅ አየር መንገድ አውሮፕላን መውደቁን አረጋግጠዋል። ይህ የፕሬዚደንቱ ማረጋገጫ የተሰጠው ባለሙያዎች ለአውሮፕላኑ መከስከስ ምክንያት አንዱ የአሸባሪዎች ጥቃት ሊሆን እንደሚችል እየተናገሩ ባሉበት በአሁኑ ወቅት ነው። ሊሳ ብራያንት ከፓሪስ ያደረሰችን ዘገባ ጥያቄዎች በአውሮፕላን ጣቢያዎች ደህንነትና ጥበቃ ላይ እያነጣጠሩ መሆናቸውን ይጠቁማል። ሶሎሞን ክፍሌ ያቀርበዋል። ፈረንሳይ ዛሬ ጠዋት ከራዳር እይታ በተሰወረው የበረራ ቁጥር ኤምኤስ 804 የግብፅ አየር መንገድ ሰለባዎች ቤተሰብ የአስቸኳይ ጊዜ ልዩ መገናኛ መስመር ዘርግታለች። አውሮፕላኑ የተሰወረው ከሻርል ደ ጎል ኤርፖርት ተነስቶ መብረር ከጀመረ ከበርካታ ሰዓታት በኋላ ነው። ባለሥልጣናት በገለጹት መሠረት በአውሮፕላኑ ውስጥ 15 የፈረንሳይ፣ 30 የግብፅና የሌሎች አስር አገሮች ዜጎች ነበሩበት። የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ በብሔራዊ ቴሌቪዥን ቀርበው ስለዚሁ ሲናገሩ አውሮፕላኑ ከራዳር እይታ ከመጥፋቱ አስቀድሞ ጉዳት ደርሶበት እንደነበር አስረድተዋል Les informations que nous avons pu recueillir, le Premier ministre, les membres du gouvernement et bien sûr መላመት የለም ሁሉም ግምቶች gimmetoch betelket ነበር ለአውሮፕላኑ መውደቅ ምክንያቱ አደጋም ይሁን የአሸባሪ ጥቃት ሁሉም ይመረመራል ያሉት ሆላንድ በአሁኑ ወቅት የፈረንሳይ መንግሥት በፍለጋው ተልዕኮ ከግብፅና ከግሪክ ባለሥልጣናት ጋር በቅርበት እየሠራ መሆኑን አብራርተዋል። የግብፅ አየር መንገድ እንደሚለው ከኤርባሱ ኤ320 ጋር ግንኙነቱ የተቋረጠው በካይሮ አቆጣጠር ከሌሊቱ 8 ሰዓት ከ30 ደቂቃ ላይ ነው። ያኔ የመንገደኞቹ አውሮፕላን በ11,300 ሜትር ከፍታና ግብፅ አየር ክልል ውስጥ 10 ኪሎ ሜትር ገብቶ ይበር እንደነበር ያስረዳል። የግሪክ መከላከያ ሚኒስትር በበኩላቸው ሲያስረዱ ደግሞ አውሮፕላኑ ጨርሶውኑ ከራዳር እይታ ድንገት ከመሰወሩ በፊት ቅጽበታዊ የሆኑ የአቅጣጫ መቀያየሮችን አድርጓል ብለዋል። የተያዘው ምርመራ ምናልባት የአሸባሪ ጥቃት ደርሶ መሆኑን ከጠቆመ ቀጣይ ጥያቄዎች የሚያነጣጥሩት በሻርል ደ ጎል ኤርፖርት ሴኪሪቲ ላይ ይሆናል ተብሏል። ኤርፖርቱ በእስካሁኑ ታሪኩ የደህንነት ጥበቃው ተመስጋኝ ነው። በተለይ ካለፈው በብራሰልስና ፓሪስ የአሸባሪ ጥቃቶች በኋላ ጥበቃው ይበልጥ እንዲጠናከር መደረጉ ይታወቃል። ሌላው ግን አንዳንድ የሻርል ደ ጎል ኤርፖርት ሠራተኞች በዚህ ሳምንት የሥራ ማቆም አድማ ማካሄዳቸው ነው። ባለፈው ዓመት ደግሞ ብዛት ያላቸው የአውሮፕላን ማረፊያው ሠራተኞች የመታወቂያ ካርዶቻቸው ተወስደውባቸዋል። ይህ በእንዲህ እንዳለ ኤኤፍፒ፣ አዣንስ ፍራንስ ፕሬስ ና የአረብ ሳተላይት ቴሌቪዥን የግሪክን ኤቪየሽን ምንጮች ጠቅሰው አውሮፕላኑ የወደቀው ከግሪኳ ካርፓቶስ ደሴት አቅራቢያ ባህር ላይ መሆኑን ዘግበዋል። አሁን በደረሰን ዜና መሰረት የፍለጋ ቡድኖቹ የአውሮፕላኑን ስብርባሪ ሜዲትራኒያን ባህር ውስጥ አግኝተዋል። ቀደም ሲል በዘገባው እንደተነገረው የአውሮፕላኑ ስብርባሪ የተገኘው ግሪኳ ደሴት ካርፓቶስ አቅራቢያ መሆኑን የግብጽ አየር መንገድ በትዊተር አረጋግጧል። በመግቢያ ያስተዋወቅ ነው። የዕለቱ አብይ ርዕስ ወደ ኢትዮጵያ የሚመልሰን እየተሰናዳ ነው፣ እንደደረሰ እናቀርባለን። አሁን ወደ መጽሔቱ ሁለተኛ ዘገባ እናልፋለን። የዓለም ጤና ድርጅት ደብሊውኤችኦ የጤና ባለሙያዎች ቁጥራቸው ከ200 ሚሊዮን በላይ ለሚደርስ በተለያዩ ሀገሮች ለሚገኙ ግርዛት ለተፈጸመባቸው ልጃገረዶችና ሴቶች የአካልና የስነ አእምሮ ጤና ክብካቤ መስጠት የሚያስችል አዲስ መመሪያ ለመጀመሪያ ጊዜ አውጥቷል። ሊሳ ሽላይን ጀኔቫ ጄኔቫ ከሚገኘው የዓለሙ ጤና ድርጅት ዋና መስሪያ ቤት ያጠናቀረችውን የዚህን ዘገባ ዝርዝር መስታወት አድርጋው ይዛ ቀርባለች። የዓለም የጤና ድርጅት በየአመቱ እድሜያቸው ከ15 ዓመት በታች የሆኑ ወደ 3 ሚሊየን የሚጠጉ ልጅ አገረዶችና ሴቶች ያለ ፍላጎታቸው ግርዛት እንደሚፈጸምባቸው ይፋ አድርጓል። ይህ ቁጥር ከዚህ ቀደም ከነበሩት ጋር ሲደመር ከ200 ሚሊየን በላይ ልጅ አገረድና ሴቶችን የድርጊቱ ሰለባዎች ያደርጋል። የሴት ልጅ ግርዛት በእስያና መካከለኛው ምስራቅን ጨምሮ በሰላሳ የአፍሪካ ሀገሮች በስፋት እየተፈጸመ ይገኛል። ቁጥሩ ከጊዜ ወደ ጊዜ እየጨመረ በመጣው ፍልሰተኛና ስደተኛ ምክንያትም በአውሮፓና ሰሜን አሜሪካም በግርዛት የተጎዱ ልጃገረዶችንና ሴቶችን ቁጥር አበራክቷል። የዓለም አቀፉ የጤና ድርጅት ደብሊው ኤች ኦ የማህበረሰብ የስነ ልቦና ጤና ምርምር አስተባባሪ ሌል የሴት ልጅ ግርዛት የሚያስከትለው ህመምና ከፍተኛ የደም መፍሰስ ችግር እስከ ሞት እንደሚያደርስ አስረግጠው ተናግረዋል። በእርግዝናና በወሊድ ወቅት እናቲቱን ብቻ ሳይሆን በሚወለደው ህጻን ላይም ከፍተኛ ችግር ያመጣል። በወሊድ ወቅት የሚፈጠረውን ችግር በሕክምና መቆጣጠር ካልተቻለም በሚወለደው ህፃን ህይወት ላይ ከፍተኛ አደጋ ነው የሚኖረው። ግርዛት የተፈጸመባቸው ልጃገረዶችና ሴቶች ለመዳን ጊዜን የሚወስድ የስነ አእምሮ መታወክ፣ ጭንቀትና ያለመረጋጋት ችግር በከፍተኛ ሁኔታ ይደርስባቸዋል። የዓለም አቀፉ የጤና ድርጅት እንዳስታወቀው የጤና ባለሙያዎች የሴት ልጅ ግርዛት የደረሰባቸውን ልጃገረዶችና ሴቶች እንዴት መንከባከብ እንዳለባቸው በትክክል አልተረዱም። የጤና ተቋማቱ ውሳኔ ከእርግዝናና ከወሊድ ጋር ተያይዘው የሚመጡ የማህፀን ችግሮችን ማከምና መከላከል እንዲሁም በአእምሮ ጭንቀትና ድብታ የታወቁ ሴቶችን መርዳትን ይጨምራል። መመሪያው በተጨማሪም የሴቶችን ግርዛት ከህክምና ጋር የተያያዘ ማድረግንም ያስጠነቅቃል። የዓለም አቀፉ የጤና ድርጅት የጤና ባለሙያ ዶሪስ ቹ እንዳሉት ዶክተሮች ከቤተሰብ የሚመጣውን የሴት ልጅ ግርዛት ፍላጎትን መከልከል አለባቸው። Medicalization is never acceptable because it violates medical ethics as it is a harmful practice. Medicalization itself perpetuates FGM. የሴት ልጅ ግርዛት ልናስወግደው የሚገባ ድርጊት ነው፣ የህክምና ህግም የሚቃረን ነው። የሴት ልጅ ግርዛት በህክምና ተቋማት የማይተገበር ከጥቅሙ ጉዳቱ እያመዘነ ተግባር ነው። እንደ ህክምና አገልግሎት ሰጪነታችን ይህንን ማስቆም አለብን። የዓለም አቀፉ የጤና ድርጅት አዲሱ መመሪያ የሴት ልጅ ግርዛትን ለማስቆም ጎጂ ድርጊት እንደሆነና ከግርዛቱ ጋር በተያያዘ የሚደርሰውን የጤና ችግር በግልጽና በስፋት ለማስተማር ይረዳል። የተከበራችሁ አድማጮች፣ በምዕራባዊ ትግራይ ዞን የማይካድራ ነዋሪ ሰዎች ቤቶቻቸው በአካባቢው ባለስልጣናት እየፈረሱባቸው መሆኑን የተመለከተው የምሽቱ አብይ ርዕስ እንደደረሰን የምናቀርበው ይሆናል። ዝግጅታችን ይቀጥላል። አብራችሁን ቆዩ። የምትከታተሉት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። እስከ ምሽቱ አራት ሰዓት ድረስ ከእናንተው ጋር ነን። አሁን በነጻው የስልክ መስመር በ202 205 9942 የውስጥ መስመር 14 ካገኘናቸው አስተያየቶቻችሁ ጥቂቱን እናሰማ። ጤና ስልኞች፣ እንደምን አላችሁ? ደህና ናችሁ ወይ? ዘመና አለን ነው ከዚያ ክሰመልኩ ፍርዳ ነው። በዛሬው ቀን ላስተላልፍ የምፈልገው ጉዳይ በትናንትናው ዕለት ያስተላልፋችሁት ስለ ኢትዮጵያ ማስ ሚዲያ ማለትም የኢትዮጵያ ብሮድካስት ኮርፖሬሽን ያስተላልፈውን በሚመለከት ነው። በመሰረቱ የኢትዮጵያ ሬድዮ እና ቴሌቪዥን አገልግሎት የዛ አይነቱን ያሰት ማስረጃዎች ማቅረብ እና ሰዎቹን ያስመሰሉ ህዝብን ማታለሉ ይህ የመጀመሪያ ሳይሆን፣ አሁን ግን በአገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃም የሚሰራው የሀሰት ማስረጃ ሰዎችን ለመበርበርና እንዲሁም ደግሞ ያልሆነውን እንደሆነ ለማድረግ የሚያደርገው የተጋለጠበትና ይፋ የወጣበት የቅሌት ደረጃ ነው። ይህ በመሰረቱ አገሪቷን አንድ የአገሪቷ ያለ ትልቅ ማለትም ማስ ሚዲያ የሚያስተላልፈው በሀሰት ላይ የተመሰረተውን አቅርቦ እንደ እውነት አድርጎ ማቅረብ የሀገሪቷን ስታንደርድ ዝግ የሚያደርግና የሚያዋደድ ሲሆን እነሱ የሚያደርጉት ደግሞ ከዚህ በፊት ያደረጉት ነገር ሁሉ ህዝቡ ያውቃል፣ እናቃለን። በሌላ በኩል ግን ሌሎችም ተመልካቾችና የሚያዩት እንዲያዩ እንዲያውቁ በመደረጉ የሚሰማው ደስ የሚል ሲሆን እነሱ ግን የቅሌት ቅሌት የውርደት ውርደት ሸማቸውን የተከናነቡበትና ራሳቸውንም ያዋረዱበት ቀን ስለሆነ ደስ የሚለኝ ነው። እና አመሰግናለሁ ስላቀረባችሁ። በጣም መስ የምለኝ ሀይ ቪዎች አመሰግናለሁ። ጽዮን ለማመስገን ፈልጌ ነው፣ በተለይ ስለ ጋዜጠኝነትና ስለ ታማኝነት ማንኛውም ሚዲያ ወይ ደግሞ መገናኛ ታማኝነቱን ስንቁ ነው ወይም ደግሞ አንድ ነገር ለዛ ነገር የተመደበለት ወይ ደግሞ መሆን ያለበት ነው ግን በነገራችን ላይ ኢትዮጵያ ውስጥ የሚደረገው መንግስትን ለማስደሰት ነው። ምክንያቱም ኢትዮጵያ ውስጥ የሚፈቀደው ልማታዊ ጋዜጠኝነት ነው። የለማ ሲያጡ የውጭውን ሀገር መሳብ ነው ያው መጎተት ነው የያዙት ፎቶግራፍ። ሌላው ደግሞ ስለ ግንቦት ሰባት እንግዲህ ተብሏል ብዙ ጊዜ ግንቦት ሰባት ተማረኩ መሳሪያ ምናምን የሚለው በደምብ ሰዎች እንኳን እስከ ኡጋንዳ ቢመጡ በአውሮፕላን ቢመጡ መሳሪያውን ኬት አገኙት በእንጨት አልተዋጉም። መሳሪያውንም ይዘው መምጣት አለባቸው እና ከዛው የሚከዱ ወታደሮች፣ ሌሎችም ሌሎችም ተሰባስበው የሚያደርጉት ሊሆን ነው የሚችለው ብዬ ማስበው። ግን ያለው መንግስት እውነቱን ማመን አይፈልግም። በነገራችን ላይ በዚህ አንጻር ብዙ ስህተት አለ ማለት ኢትዮጵያ ውስጥ። በዚህ በሁለቱ በሁለቱ ፎቶግራፎች እኔ የተረዳሁት ይሄ አስራ አንድ ፐርሰንት አደግን የሚለው ራሱ ውሸት ነው። በየቦታው የሚደረገው ውሸት ነው ማለት ነው። አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ እንድትልኩልን እንጋብዛለን። የስልክ ቁጥሩን በድጋሚ ለማስታወስ ያህል 2022059942 የውስጥ መስመሩ 14 ነው። በኢሜል ነው እኔ ምልክላችሁ ካላችሁ ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩት ይደርሰናል። አሁን የምሽቱን ዋና ዋና ዜናዎች አሰምተን ወደ ቀሪዎቹ ዝግጅት እናልፋለን። ስልሳ ስድስት ሰዎችን አሳፍሮ ከፓሪስ ወደ ካይሮ በመብረር ላይ የነበረው የግብጽ አየር መንገድ ተከሰከሰ። አሁን ከመሸ በደረሰን ዜና የፍለጋ ቡድኖች የአውሮፕላኑን ስብርባሪ ሜዲትራኒያን ባህር ውስጥ ካቶፓ በምትባል የግሪክ ደሴት አቅራቢያ አግኝተዋል። አውሮፕላኑ የተከሰከሰው ከቴክኒካዊ ብልሽት ይልቅ በሽብርተኝነት ጥቃት ይመስላል ሲሉ የግብፅ የአቪዬሽን ሚኒስትር ተናግረዋል። አደጋው እንደደረሰ ከግሪክ የወጡ ዘገባዎችም ከአየር የአውሮፕላኑ ስብርባሪ ነው የተባለ አካል መታየቱን ተናግረዋል። የዩናይትድ ስቴትስ ፒ ትሪ ኦሪዮን የሚባሉ አውሮፕላኖችን በመስጠት በፍለጋው በመተባበር ላይ እንደሆነች ታውቋል። የውጭ ጉዳይ ሚኒስትር ጆን ኬሪም ለግብፅ አየር መንገድ አውሮፕላን ተሳፋሪዎች ቤተሰቦች የሀዘን መግለጫ አስተላልፈዋል። አቃቤ ሕግ ነጻ የማድረግ አቤቱታ አቅርቦለት የነበረው የነገረ ኢትዮጵያ ጋዜጣ ዋና አዘጋጅ ጌታቸው ሽፈራው በአሸባሪነት ወንጀል መከሰሱ ተሰማ። ክሱም በንባብ ለማሰማት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የሶማሊያ መሪዎች ለመጪው ነሐሴ የታቀዱትን ምርጫዎች በዚያው በተባለው ጊዜ ሰሌዳ መሰረት እንዲያካሂዱ የተባበሩት መንግስታት የጸጥታው ምክር ቤት ጥሪ አቅርበዋል። ይህን ጥሪ ያቀረቡት ሞቃዲሾን ለአንድ ቀን የጎበኙት የምክር ቤቱ የጸጥታ ምክር ቤት አባላት ናቸው። የኮንጎ ዲሞክራሲያዊት ሪፑብሊክ መንግስት በመጪው ምርጫ ከፕሬዚደንቱ ጆሴፍ ካቢላ ጋር ሊፎካከሩ እቅድ ያላቸውን ተቃዋሚ መሪ ሞይስካ ቱምቢን ያዙ ሲሉ ሲል የእስር ማዘዣ ማውጣቱ ተሰማ። ክቡራትና ክቡራን አድማጮች ወደ ሁለተኛው አጋማሽ ቅንብሮች ይሆናል። አሁን በቀጥታ የምናልፈው ሳይንስና ቴክኖሎጂ አዘጋጅና አቅራቢ ሶሎሞን አባተ ክቡራትና ክቡራን አድማጮች ባለፈው ሳምንት የኢንተርኔትን ደህንነት በሚመለከት በአሜሪካ መንግስትና በአፕል ኩባንያ መካከል የተነሳውን ውዝግብ አንስተን እንደነበረ ይታወሳል በዕለቱ ሁለት ቴክኖሎጂስቶችን ኢትዮጵያውያን አቅርበንላችሁ ነበር አቶ ሚካኤል እንዳለ የብሌን ኮርፕ ዋና ስራ አስኪያጅ በሁለቱ መካከል ስላለው ውዝግብ ሲናገሩ እንዲህ ብለው ነበረ የዛሬው ውይይት ይቀጥላል መግቢያ ስጡን፣ የኋላ ቁልፍ ስጡን። እኛ የፈለግነው ስልኩ ከፍተን መግባት እንድንችል ነበር። አፕል ኩባንያ ትልቅ ክሬዲት ይገባዋል፣ በዚህ እምቢ አለ። ስለዚህ ሳን በርነርዲኖ ለሆነው የጥቃት አኳያ ግን እኔ የመንግስትን ፖዚሽን ነው የምደግፈው። ምክንያቱ ለምንድን ነው? መንግስት እየጠየቀ ያለው ይሄን ሁሉን ስልኮች ክፈት አይደለም፣ ከዚህ በኋላ እሱ አይደለም። ጥያቄው ይሄንን የነዚህን ሰዎች ስልክ ብቻ ክፈት ነው እያለ ያለው እኛ የምንኖርበት ሶሳይቲ ውስጥ ለሁለት መቶ ሀያ ሶስት አመት አሜሪካን ሀገር ስትኖር በዚህ ደንብ ነው ዳኛ አምኖበት ዳኛው ትዕዛዝ እስካሳለፈ ድረስ ኤንድ አፕል ኩባንያ እድል አለው ሊከስ ይችላል። ካውንተር ክሌም ሊያደርግ ይችላል እስከ ከፍተኛው ፍርድ ቤት ድረስ። ይህን ከፍተኛው ፍርድ ቤት መጥቶ ክፈት ካለ አፕል መክፈት አለበት ብዬ አምናለሁ። እንዲህ አይነቱ ምክር በዚህች አገር ከህግ በላይ የሆነ ማንም የለም የሚል አቋም ያላቸው ወገኖች ደጋግመው በየመድረኩ የሚሉት ነው። አፕልስ ለዚህ ይገዛ ይሆን? የአንድሮይድና የአፕል ስልኮች ትልቅ የአይኦኤስ እና የአንድሮይድ ስልኮች ትልቅ ሹኮች አላቸው። ለመሸጥ እየሞከሩ ነው። እና የአፕል ኩባንያ አንደኛው ነገር ከጉግል እንሻላለን ብሎ የሚለው አሁን እኛ ስልክ ላይ ያስቀመጥከውን ዳታ ማንም ሰው ሊወስድ አይችልም ነው የሚለው። የአሜሪካን መንግስት ቢሆን ማንም መንግስትም ቢሆን ሌባም ቢሆን ማንም ሊሰርቀህ አይችልም ነው እነሱ የሚሉት። አሁን በዚህ ምናልባት ራሳቸውን በከፍተኛ ደረጃ መሸጥ ይችላሉ ይመስለኛል። ከአሁን በኋላም እንደሱ ነው የሚያደርጉት እና አሁንም የሚመስለኝ ነገር የሚጋፉት ሕጉን ለመጋፋት የሚሞክሩት ያንን የሰውን እንዲያምናቸው ነው ይመስለኛል ሳስበው ስለዚህ ይህንን እስከ መጨረሻውም እስከሚችሉት ድረስ መግፋታቸው አይቀርም። አቶ ሚካኤል፣ እንደዚህ አይነቱ አሰራር የመፈጠሩ መጀመሪያውኑ ወይም በእንግሊዝኛው አገላለጽ ፕሬሲደንስ መኖሩ ሌሎችም በተለይ በአፈና ተቃዋሚዎችን በማሳደድ ጆሮ በመጥባት በመሳሰሉ ስራዎች በጣም የተካኑ ናቸው የሚባሉ መንግስታት ሊጠቀሙበት ይችላሉ። እንዲሁም እንኳን በአሁን ባለው ሁኔታም እንኳን ቢሆን በተለያዩ ዘዴዎች የኢንተርኔትና የስልክ ስለላዎችን እያደ ያደረጉ ተቃዋሚዎቻቸውን ያጠምዳሉ ይባላል። ብዙ ድርጅቶች፣ የመብቶች ተሟጋች ድርጅቶች፣ የኢንተርኔት ነጻነት ተሟጋች ድርጅቶች በየጊዜው የሚናገሩት ነው። ይሄ ሁኔታ መፈጠሩ አሁን፣ በተለይ በተለይ ደግሞ እንደ አሜሪካ አይነት መንግስት እንዲህ አይነቱን ሁኔታ መፍጠሩ ለሌሎቹ አሜሪካም አድርገዋለች የሚል እንደ ማሳያ አይነት ነገር አይፈጥርም ወይ? እንግዲህ ያው የምንኖርበት ዓለም ፐርፌክት አይደለም አይደል? አሜሪካም ሞራል ሀይ ግራውንድ ይሉታል፣ እዚህ ሀገር፣ ድሮ እናንተ ለሌሎች መንግስቶች ወይም ለሌሎች ድርጅቶች ሄደው እናንተ እንደዚህ ማድረግ የለባችሁም እኛም አናረገውም የሚሉት ነገሮች አሁን የሉም። ብዙ ያው መረጃዎች ብዙ ቦታ አሉ። መንግስት እነሱ መረጃዎችን ማግኘት አለብኝ ብሎ ያምናል፣ ቢካዝ አገሩን ማስጠበቅ ፈልጋለሁ ስለሚል እና ይሄ እንግዲህ በምንኖርበት ሀያ አንደኛው ክፍለ ዘመን ላይ ይሄ ትልቁ ጥያቄ ነው ለአሜሪካን ብቻ ሳይሆን ለአለም ትልቁ ጥያቄ ነው። የኢንፎርሜሽን ማውሪያ መንገዶቻችን ተለውጠዋል። ፖስታ እንጠቀምም። ድሮ ምን ይደረግ ነበር? የሁለተኛው አለም ጦርነት ላይ ለጃፓኖች ስለሚፈሩ ለጃፓኖቹ የሚላክላቸው ፖስታ የአሜሪካ መንግስት እየከፈተ ያይ ነበረ ድሮ። ስለዚህ ይሄ ነገር ድሮም የነበረ ነገር ነው። ያው አሁን ትንሽ ለወጥ የሚያደርገው ነገር ምንድን ነው? የአስቸኳይና የጦርነት ሁኔታ በሚኖርበት ጊዜ ማለት ነው። አዎ፣ እንደሱ ይደረግ ነበር፣ ግን አሁን የመነጋገሪያ መንገዶች የዚህ የ መረጃ ኢንፎርሜሽን ቴክኖሎጂዎች ማደጋቸው ያው አስቸጋሪ ነው አለሙ ተሰብስቦ እነዚህን አይነት ህጎች ማሳለፍ አለበት የተወሰኑ ህጎች እንዴት ሰዎች ኮሚኒኬት ማድረግ እንደሚችሉ የትኛው መረጃ የግልህ ነው የትኛው መረጃ ሊወሰድብህ ይችላል እና ኩባንያዎችም የራሳቸው ሚና ይጫወታሉ እነሱ ገብተው በመሀል አይሆንም ይሄን የተገልጋይን ዳታ መስጠት አልችልም ብለው ይገፋሉ ተገልጋዮችም መክሰስ ይጀምራሉ ኩባንያዎችን እንዴት ሰ ይህን ለመንግስት ያው ብሎ ይሻሳላል ያው፣ ሲስተሙ ሁሌ ልክ እንደዚህ ያደር ሹኩቻው ሁሌ ያሻሽለዋል ሲስተሙን ብዬ አስባለሁ። የስልኮችና የኢንተርኔት ተጠቃሚዎች ለመንግስትም ይሁን ለሌቦች ለወራሪዎች፣ ጣልቃ ገብ የግል መረጃ ጥሰቶች፣ ስውር እጆች ዘወትር እንደተጋለጡ ናቸው። አቶ ሚካኤል እንዳለ የጉግሉን ስራ አስፈጻሚ ሊቀመንበር ኤሪክ ኤመርሰን ሽሚትን አባባል ጠቀሱ። ሰው እንዲያይብህ ማትፈልገውን ነገር አታድርግ ነው የሚለው አታድርገው። ምክንያቱም ኢንተርኔት ላይ እስካለህ ወደድክም ጠላህም አንድ ቀን መደፈርህ አይቀርምና ላትታይ አትችልምና ዛሬ ማንም ላይታይ አይችልምና ኢንተርኔት ሁል ጊዜ ደካማ ቀዳዳዎች አሉትና እናም ሚካኤል እንዳለ ለመላ የስልክና የኢንተርኔት ተጠቃሚ ቤተሰብ አጭር ምክር አላቸው። አንደኛ ነገር፣ ለምሳሌ ፓስወርድ ስልክ ላይ በግድ ያስፈልጋል። ቁጥሮች ማስገባት ሁሌ ለሁሉ ሰው እኔ ሬኮመንድ የማደርገው ነገር ነው። ማንም ሰው ልጅህ እንኳን ቢሆን ወይም ሚስት ወይ ሁሌ ስልክህ ፓስወርድ ያስፈልገዋል። ኮምፒውተርህ የምጠቀምበት ኮምፒውተር ሁሌ ጠንካራ ያለ ፓስወርድ መጠቀም እዛ ላይ ራስህ እንኳን ብትጠቀምበት ለብቻህ ብጠቀምበት፣ ሁሌ እኔ እሱን ሬኮመንድ አደርጋለሁ። ሶፍትዌሮች ስልክህ ላይ ወይም ኮምፒውተር ላይ ያሉት ሶፍትዌሮች አዲሱን ሶፍትዌር ሁሌ ማግኘት በጣም ጠቃሚ ነው። ቢከዝ ሶፍትዌሮች ሁሌ ችግር ነው፣ የሴኪሪቲ ችግር አላቸው ባረጁ ቁጥር ብዙና ብዙ ሀከሮች ሌቦች ኮምፒተርህ ላይ ወይ ስልክ ላይ መግባት ይችላሉ። ስለዚህ ሁሌ ስልክህን ሶፍትዌር አፕግሬድ ማድረግ ሁሌ አስፈላጊ ነው፣ ወደ አዲሱ ቨርዥን። ሌላ ማድረግ የምትችለው ነገር ያው ኮመን ሰንስ የሆኑ ነገሮች አሉ፣ ለሁሉ ሰው አንደርስታንድ የሚያደርገው ለምሳሌ ከፍተህ አትተው፣ ሌላ ሰው እንዲያየብህ ማትፈልገውን ነገር ለምሳሌ የባንክ ነገርህን ሁሌ ከጨረስክ በኋላ ሎግ አውት አርግ፣ ውጣ ከዛ ቦታ። ኢሜይልህን ሌላ ሰው እንዳያዩ ከፈለግ ሁሌ ውጣ። ፓስወርድህን ሁሌ ለውጥ። እዚያ ሀገር በዘጠና ቀን በስልሳ ቀን እንለውጣለን ፓስወርድ። አራተኛ ነገር ጥሩ ነገር ነው ብዬ የማስበው ይሄ ቱ ፋክተር ኦተንቲኬሽን የሚሉት ነገር አለ። ምንድነው ቱ ፋክተር ኦተንቲኬሽን? ጂሜል ለምሳሌ የሚባል የኢሜይል አድራሻ አለ። እዛ ላይ ገብተህ ኢሜይልህን ቼክ የምታረግ ከሆነ ፓስወርድ ብቻ ሳይሆን ለስልክህ ይሄ የኤስ ኤም ኤስ ወይም ሜሴጅ ይልክልሃል። ሎጊን ለማድረግ ስትሞክር፣ ይሄ ሌላ ሰው መጥቶ ከሌላ ኮምፒውተር ላይ ወደ አንተ ኢሜል ለመግባት ሲሞክር ያንተ ስልክ ከሌላቸው በስተቀር መግባት አይችሉም ማለት ነው። ስለዚህ ይሄ ቱ ፋክተር ኦተንቲኬሽን የሚባለው ጥሩ የሆነ የራስህን መረጃ መጠበቅ የምትችልበት ሁኔታ ፈጥሯል። ስለዚህ እኔ ሬኮመንድ አደርጋለሁ እሱን ሁሉ ሰው እንዲጀምር። ክቡራትና ክቡራን አድማጮች በዚህ ፕሮግራም ላይ የተሳተፉትን ከልብ አመሰግናለሁኝ። እናንተም ተሳትፏችሁን ቀጥሉ፣ ተወያዩ። ሰለሞን አባተን እናመሰግናለን። አድማጮች ቀደም ብለን ያስተዋወቅናችሁ የምሽቱ አቢር እስ ነው አሁን የሚቀርበው እዚህ ስቱዲዮ ይገኛል። ሰለሞን በምዕራባዊ ትግራይ ዞን የማይካድራ ነዋሪ የሆኑ ሰዎች ቤቶቻቸው በአካባቢው ባለስልጣናት እየፈረሱባቸው መሆናቸውን እየገለጡ ነው። አቤቱታቸውን የሚሰማቸው ማጣታቸውንና ከመካከላቸውም የታሰረ ሰው እንዳለ አመልክተዋል። በሌላ በኩል ደግሞ የወልቃየት ሕዝብ የአማራ ማንነት ጥያቄ ኮሚቴ አባላት ለአቤቱታ አዲስ አበባ ገብተው ከትናንት ጀምሮ እዚያው እንደሚገኙ የኮሚቴው አስተባባሪ አቶ አታ ላይ ዛሬ ማምሻውን ገልጠውልናል። ከባለስልጣናቱ ምላሽ ለማግኘት እየጣር እንገኛለን። ለዛሬ ያደረግናቸው ጥረቶች አልተሳኩም ይላል ሰለሞን አባተ። ዝርዝሩን ይዘው ቀርበዋል። አመሰግናለሁ አሉላ። ይህንኑ እየሰራሁ ነበር እስካሁን ድረስም የቆየሁት እንግዲህ በአካባቢው ላለፉት ሀያ ዓመታት እንደኖሩ የሚናገሩት ሰዎች የሚሉት አሁን ከነቤተሰቦቻቸው ያለመጠለያ መቅረታቸውን ነው።

እንደነገርኩ ህዋል ዛሬም ደግሞ የተወሰኑ ሰዎች ልጆች የሄዱባቸዋሉ። በቃ እኛ ምን አለን ብለው ጥለው ሄዱዋል። ወዴት ነው የሚሄዱት? ወደ ስደት ነው። እንዲ ላ ሚያየት ወደ ስደት ነው ግን ስደ ወደ ሱዳን ነው ያለ። እንግዲህ በዚህ በሱዳን አድርጎ ያው ዞሮ ዞሮ እንግዲህ ያው ሞሞት ነው። ዞሮ ዞሮ መሞት ነው። ምንም ትርጉም አለው? ስንት ሰው ነው ለመሆኑ እስካሁን ድረስ የፈረሰበት የሚፈርስበት ያለ ወደ ሰባት መቶ ሰው ነው ያለ። ሰባት መቶ ቤት፣ ሰባት መቶ ቤተሰብ፣ ሰባት መቶ አባወራ ማለት ነው። አራት ቤተሰብ ያለው አለ፣ ሰባት ቤተሰብ ያለው አለ፣ ሁለት ቤተሰብ ያለው አለ። እሱማ እንግዲህ የምና ስንታስበው ምን ምን ያ እንደሚመጣ እናውቃለን። ሰባት መቶ ቤት ነው አሁን የሚፈርስበት ያለ ማይፈራ ውስጥ እንደሚባለው ነው ማለት ነው። እየደረሰብን ነው የሚሉትን ችግር አቤት ለማለት ወደ ሁመራ ወረዳ አስተዳደር ሄደው እንደነበረ ነግረውኛል። ሁመራማ ምን ያደርገው መሰ በቃ ክስ ክሰሱ ብለው በፍርድ ቤት አድርገን ወክሉ ሰዎች ተብሎ ሰዎች አራት ሰዎች መርጠን ወክለን ኑረን። አሁን እነዛ ሰዎች አንደኛው ስለቶም የሚባለው ሰውዬ ወረቀት ይዘን መጠን ከማይካራ ምላሽ ስጧቸው የሚል ወረቀት፣ ያንም ወረቀት ይዘን ስንመጣ ሁላችንም አሰሩን። እናንተ የሰማዩ ፓርቲ ናችሁ፣ የእንትን ፓርቲ ናችሁ። በቃ የሚለጠፉብን ነገር የለም ጭራሹን የማይለጠፉብን ስም የለም ይለጠፉብናል። አሁን ስለዚህ ቀስቦቶ ምን አሰሩተኝ። ሌላችንም ደግሞ አንደኛውንም ደግሞ በዱላ እንደዚህ ምናምን መትተው አዲስ እንደብቻ ስቀስቃሽ አንተ ነህ ብለው አስፈራርተው እሱም ሸሸ በቃ ልጃውን ከዛ ቦታ የለም እሱ ስለፈረ ማለት ነው የታሰረው ማን ነው አሉኝ የታሰረው ማሳሰባ ከሺ ጌቶም ቄስ ናቸው እንዴ እሳቸው አዎ ቄስ ናቸው የቤተ ክርስቲያን አገልጋይ ናቸው እና አብረው እኛ ጋር ነው በፊት ነው ድሮ ነው የመቶ የያዙተኝ እሳቸውም እንደኛ ናቸው በቃ አሁን እሳቸው መፈታት የለባቸውም ህገ ወጥ ናቸው ጠቅላላ የበለጥፉባቸው ነገር የለም እሳቸውን ጨራሹን ነገር ቀስቃሽ ናችሁ እናንተ፣ እንደዚህ አድርጋችሁ ህዝብን ስምትሉ ናችሁ እያሉ እሳቸው ታስረው ነው ያሉ ሪያ አንፈታ ነገ አንፈታ እያሉ እነሱን። እኛ ደግሞ እነሱን ፍቷቸው በእኛ ስም ነው የታሰሩ ለምንድን ብለን ስንል ጨራሹን

ህዝብ እንደዚህ ናቸው የናቸውአማዳ ናቸው እያሉ እነሱን እስር ቤት አስገቡ። ለምን ነው ያሰራችኋቸው? እንዳይከራከሩልኝ ለምንድን ነው ስንል እናንተ ምን አባላችሁ እናንስ እያሉ ሂዱና ቤታችሁን ከካት ጠብቆ ነው እኛ ሂደን ከምናፈርሰው አቤታችሁ ናችሁ ጠብቆ ነው ማፍረስ ነው በቀ ለት ነው ዞሮ ዞሮ የተሳሰረ ነው አውቆ ነው እነሱ እንደዛ ያሉና እንጂ መፍትሄ ነገር የለውም። አውቀው ነው እኛ ቤታችን እንዲሰርፍ እነሱ ጋር የተሳሰሩ ስለሆነ አውቀው መፍታ እንደዚህ አድርጋችሁ ወቅቱን እስከ ክልል ደረጃ እስከ ፌደራል ደረጃ የሚከራከርላችሁ ብለው እንትን ብለው ሲያበቁ አሁን እንዲያውም አንድ ሰው በዱላ ተባብረው ጥለው ፖሊስ ጣቢያ ነው ምስ ለምን ለምን ታፈርሱባቸው አላችሁ ብሎ የሆነ ሰው ነው አልፎ ሚሄድ ነው እንዴት በአሁኑ ወቅት እንዴት ታፈርሱባቸው አላችሁ ብሎ በመጠየቀት የምን አብራና ንሳንቶ ያገባል ብሎ በጣም ደበደቧቸው። አዎ በጣም በጣም ከተሞች አርጎ ነው ሰባ ጣሉኝ። ሰባ ደግሞ ወደ ሕክምና ወደ ፖሊስ ጣቢያ ነው የወሰዱትኝ። ሕክምና አላገኙም። ሕክምና ሕክምናው ቀርቶ በፖሊስ ነው ወስዶ። በዘንድሮው ድርቅ ምክንያት ለእርዳታ ፈላጊነት መዳረጋቸውን ተናግረዋል። የአካባቢው ሰዎች መንግስት እርዳታ ያደርስላቸው እንደሆነም ጠይቂያቸው ነበር። መንግስትማ እንኳን ለሚያቀርብልን ያለንን ቤታ እያፈረሰ ንብረታችን አግድሞ በቃ ዛሬው ጉብዜስ በዛሬው ወቅትስ እንድርዳታኛ እየፈለግለት ቤተ አፍርሱ ወይ አፈለጋችሁት ማለት ትችላላችሁ፣ እየተባለስ በአሁኑ ሰዓት ቤት ይፈረሳል። እንኳን መንግስት ሊረዳን ምን እርዳታው ቀርቶ እኛ ጭራሽ መቀመጫ የሌለንስ እንዴት ብሎ ነው እርዳታ አሁን እንትን የምንለው ያለን እርዳታውን መቼ ነው ረረቶል የሚያውቀው። እዚህ ኢንቨስተሮች ያሉት ናቸው፣ እነሱ ይሰጡን የነበር ያቸው አስራ ሁለት አስራ ሁለት ኪሎ እሷም ቆሎ ይሁን ጭጣን ይሁን እንደዛ እያደረግን እንጠቀም ነበር። ከሱ የበለጠ ደግሞ አሁን ደግሞ በዚህ ችግር የዋጭ ችግር አለ፣ በጣም አስቸጋሪ። ጠዋት የሄዱ ሴቶቹ አስራ ሁለት ሰዓት ነው የሚገቡ፣ እና ይህ ሁላ ችግር እያለ ደግሞ ቤት አፍርሱ የሚባልበት በአሁኑ ሰዓት እንደገና ዝናብ በሚ አሁን እንግዲህ ክረምቱ ገብቷል። በታሽም ውሃ በላይኛውም ውሃ ነው ያለ። በዚህ ሰዓት መንግስት እንው መንግስት ምን አለ ከሆኑ መንግስት የሚፈልግ ያለብን በዚሆች እና በተደ በማይሰራ ውስጥ ፍትህ የሚባል ነገር ጭራሹን፣ ፍትህ የሚባል ነገር የለም። ምንም ስርዓት የሚባል ነገር የለም። ህግ የሚባል ነገር በማይሰራ ውስጥ የለም። ህግ የሚባል ጭራሹ የለም። ሰው እንደፈለክ መግደል፣ ሰውን እንደፈለክ መግደል። ህግ ያዚህ በዛ ስጋዜጠኛ ማናምን ነገር ያስተላልፋል። በዚህ ማንም ያስተላልፍልን ነገር የለም ይፈልጉ ያ ስርዓት ሲፈልግ ደግሞ እንደፈለገ ይቆማምጣል። ሲፈልግ ደግሞ ሂድ ብሎ ደግሞ አባሩ ይሰጃል። የት ነው የምንሄደው ስንል ከፈለግከው መድረስ ትችላለን የሚሉ ይህ ነው የሚሉ ያለ በአካባቢያቸው ሙስና መንሰራፋቱን ይናገራሉ። ነዋሪዎቹ ሕገወጥ አስተላላፊዎች ብዙ ወጣቶችን እያስወጡ መሆናቸውን እና አንዳንድ በፖሊስና በመንግስቱ መዋቅር ውስጥም ለአስተላላፊዎቹ ድጋፍና ከለላ የሚሰጡ መኖራቸውን ጠቁመዋል። ቅሬታዎቻቸውን ሲያቀርቡ የተለያዩ የፖለቲካ ፍረጃዎች እንደሚካሄዱባቸውም ተናግረዋል። በሌላ በኩል ደግሞ የወልቃይት ሕዝብ የአማራ ማንነት ጥያቄ ኮሚቴ አባላት ለአቤቱታ አዲስ አበባ ገብተው ከትናንት ጀምሮ የሚገኙት እዚያው አዲስ አበባ መሆኑን የኮሚቴው አስተባባሪ አቶ አታላይ ዛፌ አሁን ማምሻውን ገልጸውልኛል። ግንቦት ሁለት ማክሰኞ ቀን ማለት ነው። እሺ፣ ግንቦት ሁለት በቃፍታ ሁመራ ወረዳ ርዋሳ የሚባል ቦታ አለ። ርዋሳ ማለት የቃፍታ ሰዎች እርሻ የሚያርሱበት ከብት የሚያሰማሩበት ቦታ ነው። ያው ከብት ብዛት ስላለ ማለት ነው። እና በዛ ቦታ ላይ የትግራይ ክልል መንግስት ከጥርጊያ በታች ከጥርጊያ ጥርጊያ ለአደለ አስፋልት አለ ወደ ሁመራ ሚገባ አስፋልት አለ። ከጎንደር ተነስቶም ወደ ሁመራ ሚገባ አስፋልት አለ። ከአስፋልት በግራ በኩል ወደ ታች፣ ወደ ሱዳን ድንበር፣ ወደ ሱዳን አካባቢ የሚያመለክት ዋልካ ነው እሱ ጥቁር ዋልካ ማለት የሰሊጥ ማሽላ፣ ማሽላጤ የሚዘራበት። ከጥርጊያ ወደ ላይ ከሆነ ደግሞ ወደ ምስራቅ በኩል የሚያየው እሱ ደግሞ ምንድን ነው ጭንጫማ ተራራማ ቦታ ሆኖ ሰው የሚሰፍርበት ወይም ደግሞ ሰብት የሚሰማራበት የሚሉበት ቦታ ነው እና ሌሎች እጣን የሚያመርቱም በዛ አካባቢ የሚኖር የሚሰሩበት ቦታ ማለት ነው። እና በዚህ ቦታ ላይ ቀደም ሲል ዘጠና ስድስት አመተ ምህረት የትግራይ ክልል መንግስት ለወልቃይት ሰዎች ከጥርጊያ በታች አትወርዱም፣ ከጥርጊያ በላይ ግን ቦታ ሊሰጣችሁ ይችላል ብሎ ለአንዳንዶቹ ሰጥቶ እንዲሁ ዝም ብሎ በምሬት መልክ ያው ገመድ ነው የሚሉት። በእነሱ በገመድ ማለት በእኛ ያው ገመድ ገመድ ነው መለኪያ ነው። ተለክቶ ነው የተሰጣቸውም ይሄ ህዝብ በዛ አካባቢ። እኛ የምንፈልገው አንደኛ የእርሻ ቦታው ተቀምቷል፣ ሁለተኛ የከብት ማሰማሪያውም ሰፋሪዎች፣ የትግራይ ሰፋሪዎች ርዋሳ ከሚባለው ቦታ ከጥርቢያ በታች ከሰፈሩ በኋላ ከጥርቢያ በላይ ላለው ህዝብ የወልቃይት ህዝብም እንዳያሰማራ እንዳይኖር ሲከለክሉት ነው የቆዩ የተወሰኑ ሰዎች ብቻ ናቸው በዛ አካባቢ ያለው የወልቃይቶ በጣም ትንሽ ነው፣ እዛ አካባቢ ያለው እና በዚህ መልክ እያለ አሁን ይሄ የማንነት ጥያቄ ሲነሳ በዚህ የማንነት ጥያቄ አሁን የክልሉ መንግስት እየሰራው ያለ ስራ ምንድን ነው? ገንዘብ እንሰጣችኋለን፣ መሬት እንሰጣችኋለን፣ ልክ የመልካም አስተዳደር ችግር፣ የኑሮ ችግር፣ የኢኮኖሚ ችግር በሚመስል ሁኔታ ትርጉም ሊሰጠው ነው የሚፈልገው። ህዝቡ ግን ምንድን ያደረገ እስኪ የሚሰጠን የትኛውን ነው ብሎ ሲወርድ፣ ከዛ በኋላ ምንድን ያደረጉት የትግራይ ተወላጆች ሰፋሪዎች ወገኖቻችን፣ ምንድን ያደረጉት ከኋላ ሚሊሻ፣ የታጠቀ ሚሊሻ ገጀራ፣ ዱላ፣ ድንጋይ የያዘ ሴቶች በዘንቢል ዘንቢል ማለት አስቤዛ ምናምን የሚገዛበት በዛ ድንጋይ ሞልተው በርበሬ በጥብጠው አይን ላይ የሚደፋ ማለት ነው። ይሄን አዘጋጅተው እልል እያሉ የህወሀት ባንዲራ ይዘው ነው ህዝቡን የደበደቡት። ናውረድ ብሎ አውርደው ከአገሩ ከወረደ ከቤቱ ከቀየው ከወረደ በኋላ እዛ ላይ ድብድብ ከፍተኛ ድብድብ ተፈጥሮ ይሄ ሲሆን አስተዳደሮች አሉ፣ ጸጥታዎች አሉ፣ የሚመለከታቸው አካሎች አሉ፣ ፖሊሱን ያለ ይመስለኛል እና እንደዚህ እነዚህ ባሉበት መካከል ህዝቡን አውርደው እርስ በራሱ ነው ያደባደቡት። በዚህ መካከል የተደበደበ የወልቃይት ተወላጅ በጣም የተጠቃ መስፍን ጅረይ የተባለ ጎንደር ሆስፒታል ነው ገብቶ ያለ ጭንቅላቱ ላይ ተመጥቶ ኦፕሬሽን ተሰርቶለት አሁን እያገገመ ያለው ጎንደር ነው። ስለዚህ እንዲህ አይነት ነገር ነው እየተፈጠረ ያለው። ስለዚህ ይሄ ግጭት ይሄ ግንቦት ሁለት ነው የተፈጠረው። ይሄ ግጭት እንደተፈጠረ ህዝቡ ምንድነው ያደረገው? የተመታው እጁ እግሩ የተመታው መጠነኛ ቁስል የቆሰለው የደማው በልሂድ ወደ ላይ ተብሎ መኪናም አምጥቶ መንግስት ህዝቡን በመኪና ጭኖ ወደ ወደ አካባቢ ነው የመለሰው። ይሄ ከተመለሰ በኋላ አስተዳደሩም አልተጠየቀም፣ ጸጥታውም አልተጠየቀም፣ ማንም የተጠየቀ አካል የለም ሲል ህዝቡ በጣም ተቆጥቶ የራሱ ስብሰባ እንደገና መልሶ ሌላ ግጭት ሊፈጠር ሲል ወጣቱ አይሆንም ብለው የሀገር ሽማግሌዎች ተሰብስበው ምንድን ነው ያደረጉት? እረፉ። ቀበሌው አስተዳደር፣ ወረዳው አስተዳደር፣ የዞኑ አስተዳደር እኛን መምራት ካልቻሉ፣ እኛን ማረጋጋት ካልቻሉ፣ ተወልደን ባደግንበት ሀገር የምንደበደብ ከሆነ ያውም በገዛ ወገናችን። ባንዴራ የሉዓላዊነት ምልክት እንጂ የመለያ የእኛ የወልቃይትና የትግራይ ተወላጆች መለያ መሆን አልነበረበትም። ለዚህ ባንዴራ ሁላችን ታግለን ልጆቻችንም ወገኖቻችንም አካላችን አጥተንበታል። ነገር ግን ባንዲራው የእኛ እንዳልሆነ አድርገው ዘመቻ ነው የወጡብን። ይሄ ምን አመጣው? እኛ ምንድን ሚያደረግ ነው? ተወልደ ያደግንበት እርሻ፣ የምናርሰው ከብት የምናሰማራበት የነበረ ቦታ ነው። እንካፈል ተባለ፣ እንካፈል እሺ፣ ብለን የተቀመጥ ነው። ነገር ግን አሁን በእነሱ መክረው ነው ያስደበደቡን። ይሄ ደግሞ የወረዳው አስተዳደር አለ፣ የቀበሌው አስተዳደር አለ፣ የዞኑ አስተዳደር በደንብ ያውቃል። በዚህ መልክ እንደዚህ ከተመጣን እኛ መሪ የለንም አስተዳዳሪም የለንም እየተጎዳን ነው ብለው ህዝቡ ያደረጉት ነገር ምንድን ነው መሰለ? እንደገና አብቻ አድህርቢ ከተባለው ቦታ ላይ ግንቦት ስምንት ቀን ሰኞ አጠቃላይ የአካባቢ ህዝብ በጊዜው የደረሰ አምስት ሺ ሶስት መቶ አስራ ሰባት ሰው ነው የተሰበሰበው። ይህ ህዝብ ከተሰበሰበ በኋላ ምንድን ነው ያስተላለፈው መልእክት? እኛ የመልካም አስተዳደር ችግር አሁን የተደበደብነው ችግር እንደ ሁለተኛ ሆኖ ልንይዘው እንችላለን። የመጀመሪያ ጥያቄ አጭን ግን ይሄን ነገር ለማዳፈን ቅስቀሳ እየተደረገ ያለው ከፌዴሬሽን ምክር ቤት ለትግራይ ክልል የወልቃይት የአማራ ማንነት ጥያቄ መልስ ላለመስጠት እኛ ግጭት እንድናነሳ የተፈጠረ ችግር ነው። ስለዚህ አመራሮቻችን ወዳልሆነ አቅጣጫ እየመሩን ስለሆነ ከዚህ ቀን ጀምሮ እኛ የምንመራው በራሳችን የሀገር ሽማግሌ ነው ብለው የሀገር ሽማግሌ ለመምረጥ ነው ብለው አስራ ሰባት ሰው ንፈርጠው የሀገር ሽማግሌ ሰይመው አቶ ጣህር ፈራህ የኮሚቴው አስተባባሪ በመሆን ቀደም ሲል ሀገሪቱ የቀበሌ አስተዳዳሪ የነበረ እሱን አስተባባሪ አድርገው መርጠው ከሰኞ ቀን ጀምረው እስካሁን ድረስ አሉ። አሁን በዚህ ባሉበት ሁኔታ ትጥቅ የማስፈታት ስራ፣ የትጥቅ ጉዳይ የሚባል ነገር አለ። በትጥቅ ጉዳይ አሁን ምንድን ነው እየተደረገ ያለ? ከዛ ጋር ተሰብስበሃል፣ ከዚህ ጋር ተገናኝተሃል ተብሎ የራሳቸው ሚሊሻዎች፣ መንግስት ያስታጠቃቸው ሚሊሻዎች ሊሆን ይችላል፣ የግል መሳሪያው ሊሆን ይችላል በተለያየ መልክ አንድ በአንድ የሚያስወርዱበት መንገድ ዛሬ አደለም፣ ቆይቷል። አቶ አታላይ ዛፌና ሌሎቹም ተወካዮች አካባቢያቸውን አቤቱታ ይዘው ከፌዴሬሽን ምክር ቤቱ አፈ ጉባኤ ጋር ለመገናኘት ዛሬ ያደረጉት ጥረት እንዳልተሳካላቸው አጫውተውኛል። ኮሚቴያቸው እንወክለዋለን በሚሏቸው ሰዎች ላይ ደርሷል የሚሉትን በደል የሚዘረዝርና ፈጣን ምላሽ እንዲሰጣቸው የሚጠይቅ አንድ ገጽ ደብዳቤ ማስገባታቸውንም ነግረውኛል። ማይካድራ ውስጥ እየተካሄደ ያለውን ቤቶችን የማፍረስ እንቅስቃሴና አቶ አታላይ ዛፌ በዘረዘሯቸው ጉዳዮች ላይ የአካባቢውን ባለስልጣናት ምላሽ ለማግኘት ስቱዲዮ እስከገባሁበት ሰዓት ድረስ ብዙ ጥረት እያደረግኩኝ ቆይቻለሁኝ። አሁንም እያደረግኩ እገኛለሁ። ለዛሬ ማናቸውንም ማነጋገርና የሚሉትን መያዝ አልተሳካልኝም። በጥረቴ ይቀጥላለሁ። በጉዳዮቹ ዙሪያ እየተጠናቀረ ያለውን ሰፊ ዘገባ በመጪ ቀናት ይዤ እመለሳለሁ። በርካታ ነዋሪዎችን አነጋግሬያለሁ። በነገራችን ላይ ከአቶ አታላይ ዛፌ ቀደም ሲል የተናገሩት ማንነታቸው እንዳይገለጽ በመጠየቃቸው ድምፃቸው እንዲለወጥ የተደረገ መሆኑን እየገለጽኩ የሚመሳሰል ድምፅ ቢኖር በአጋጣሚም የሆነ ብቻ መሆኑን እገልጻለሁ። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የመጨረሻውን የሳምንቱን ቅንብር እናሰማ። ባህልና ማህበረሰብ በዝግጅታችን የመጀመሪያ አጋማሽ እንዳስተዋወቅ ነው ከሶስት ሴት ገጣሚያን ጋር የተደረገ ውይይት ነው። ባህልና ማህበረሰብ ለምሽቱ ይዞ የቀረበው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ በቅርቡ ለሕትመት ያበቋቸውን የስነ ግጥም መድብሎቻቸውን ጨምሮ በስነ ግጥም ሌሎች ተዛማጅ ርዕሶች ዙሪያ ተዛማጅ ርዕሶች ዙሪያ ከገጣሚያኑ ጋር ያደረገውን ቆይታ የመጀመሪያ ክፍል ለምሽቱ እንደሚከተለው አቀናብሮ ይዞ ቀርበዋል። ከሩቅ ጀምራለው እመቤት መንግስቴ ከአትላንታ፣ ሰላማዊት አበባየው ከሪችመንድ፣ ታሪክ መሰለ ከዚህ ከዋሽንግተን ዲሲ። ሶስት ሴት ገጣሚያን በስልኩ መስመር ተገኝታችኋል። ገጣሚነታችሁ ብቻ ሳይሆን የታተሙ ስራዎች ያሏችሁ ናቸው። ሶስታችሁም በተቀራራቢ ጊዜ ውስጥ መጽሐፍ ታሳትማችኋል። ከአትላንታዋ እመቤት ልጀምር። እንደውም በተለያዩ ግዛቶች እየተዘዋወርሽ መጽሐፍሽን ስታስተዋውቂ እንደ ነበር ሰው እያለው ባለፉት ጥቂት ወራት ውስጥ ከዛ የቀደመም ሌላ መጽሐፍ እንዳለሽ አውቃል ስነ ግጥም ነው ዛሬ ትኩረታችን ና እስኪ መጽሐፍሽን አስተዋወቂን እመቤት። እሺ ስለ ሰጠኝ በጣም አመሰግናለሁ። የመጀመሪያው መጽሐፌ የህልም ህልም ይባላል። የግጥም ስብስብ ነው ሙሉውን ግጥም ነው። ሁለተኛ የመጽሐፌ ደግሞ የንጉስ ልጅ እንዲሁ ግጥምና አጫጭር ትረካዎችን የያዘ መጽሐፍ ነው። የመጀመሪያው ታተመው መጽሐፍ የታተመው በቱ ታውዘንድ ትዌልቭ ነው እንደ አውሮፓኒዝምን አቆጣጠር በሁለት ሺ አስራ ሁለት አመተ ምህረት የዛሬ አራት አመት ገደማ እያልሽ የመጀመሪያው መጽሐፍ ትክክል ነው። ሁለተኛው መጽሐፍ ደግሞ በቱ ታውዘንድ ፊፍቲን ሁለት ሺ አስራ አምስት በቅምሻው እንነሳ። ወደ ሰላማዊትና ታሪክ ከመሻገሬ በፊት እስኪ ከስነ ግጥም ስብስቦችሽ አንዱን ትወጪልን። እሺ፣ ይሄኛው የህልም ተራራ የሚል ነው። እደርሳለሁ፣ ቀን ቢገፋም ፈቅ ቢልም ህልም አይጠፋም ብዬ አስቤ የህልም ተራራ ክቤ ክቤ፣ ጊዜ እኔን ሲገፋኝ እኔ እሱን ስገፋው የህልም ተራራዬ የካብኩት አልሚ አልሚ ያስቀመጥኩት ሆነውን ተገኘ የእንቧይ ክምር ከዋለበት የማያድር ለካስ ህልምም ይሸሻል ይርቃል፣ አርቀው ካኖሩት ያለሙት ይረሳል። ይላል ገሮም መቤት። አመሰግናለሁ የህልም ህልም ሰላማዊት። እስኪ አንቺም መጽሐፍሽን አስተዋወቂን ባጭሩ። የእኔ ግጥም መድብል ያው በዚህ አመት በኢትዮጵያ የቀን አቆጣጠር ሁለት ሺ ስምንት በምንቆጥርበት ደግሞ ሁለት ሺ አስራ ስድስት ነው ያሳተምኩት ቱ ያስ አራት ይሰኛል። ያው በተለያየ ጊዜ በስደት ምክንያት ባህር ለሚበላቸው በግፍ ለሚገደሉ ኢትዮጵያውያን ወይም ሀበሾች ኤርትራውያን የተጻፈ ነው ብዙ ጊዜ ያለ እንትኑ ያለው መጽሐፌ ውስጥ ያለው ነገር ስለዛ ነው የሚያወራው ፍትህ ስለ ጎደለ ስለ መንገላታት ስለ ስደት ያተኩራል እና ርዕሴን የሰየምኩት በዛ ነው ያሳራት ያልኩት ማለት ነው ባሳ በባህር ለሚበሉ ሰዎች ማለት ነው የ የባህር ቀለብ ሆነዋል እያልሽ ነው። እስኪ በዚህ ዋሽንግተን ዲሲ አካባቢ በጣይቱ ማዕከል በሚቀርቡ የግጥም ዝግጅቶች ላይ ግጥሞች ስታነቢ የመመልከት እድል ገጥሞኛል። እብደቴና እኔ ውሻ ላለሁ የሚሉ ሁለት ተጫጭር ግጥሞችን አስታውሳለሁ። በቃልሽ ልትወጭልን ትችላለሽ? እሺ። እብደቴ። በጠራራው ፀሐይ በቀን ተጋድሜ እብደቴ ማማሩ ያየሁት በህልሜ አውሮፓው ስጃት ተሸክሜ እንደ ልጅ ሀገሬን ላሳድግ ነጻነቱ አላውጪ ከሁሉም አብልጫት አዛዣቸው ሆና የናሳን ተቆጣጥራው ያንን ፍልስፍና እኛም በተራችን ዓለምን ገዝተናት ድህነትን በአፏ በጢሟ ደፍተናት ስደት ተገልብጦ ወደ እኛ ሲመጡ ለሀገሬ ሊገዙ ቪዛ ሲያስቆርጡ ደስታው የህልማለም ያሰኛል አቱቱ ያን ከመሰል ዓለም ከእንቅልፌ ስነቃ ኢትዮጵያ እዛው ናት። ዛሬም በሶቆ ስለ ህልም የተጻፉ ሌሎች ግጥሞቻችሁንም እናያለን። ታሪክ መሰለ አበጋዝ፣ ሌላዋ ገጣሚ። አንቺም የስነ ግጥም ስራዎችን በተለያዩ መድረኮች ስታቀርቢ መመልከት እንዲሁ በተመሳሳይ እድሉ ገጥሞኛል። አንቺም እስኪ በቅድሚያ ስለ ስራሽ ንገሪን፣ ስለ ግጥም ስብስቦችሽ። መጀመሪያው የግጥም ስራዬ አንድ ቀኖች የሚል የግጥም ስብስብ ነው። አንድ ቀኖች። አንድ ቀኖች። እሺ የመጽሐፉ ይዘት ያው የግጥም ስብስብ ነው። በሰባ ሁለት ገጾች የተሰናሰነ ነው። የመጀመሪያውን እትም ሰኔ ሁለት ሺ ሁለት አመተ ምህረት በኢትዮጵያ አቆጣጠር ሁለተኛ እትም ጥር ሁለት ሺ አራት አመተ ምህረት ታትመዋል። የካቲት ሰባት ሁለት ሺ ሶስት አመተ ምህረት ላይ የነበረ በሩሲያ የሳይንስ ባህል ማዕከል አስመርቄ በ በድጋሚ ታተመ ኢትዮጵያ የታተመ ነው በጊዜው ትኖር ነው ሁለት ኖር የነበረውም ኢትዮጵያ ነው። ከመጣሽ ጥቂት አመታት ሆኖሻል? ወደ ዩናይትስ አራት አመቴ ነው ወደስ ከመጣሁ። ወደ መጨረሻው መጽሀፍ መጽሀፍሽ ውሰጅን። ኦኬ ፕሮፋይሉን ልንገርሽ። ጥሩ ነው። የሁለተኛ የግጥም ስራዬ የቀደመው ስህተት እና ሌሎችም የሚ ያጫጭር ልብ ወለዶች መጽሀፍ ነው። የገጹ ብዛት መቶ ዘጠኝ ነው በሁለት ሺ አራት አመተ ምህረት ነው የታተመው። አሁን ሶስተኛው ስራዬ የትናንት ሀሳቦች የሚል ነው ወደ መቶ አራት ገጽ ያለው የግጥም መጽሐፍ ነው። ኢትዮጵያ ነው የታተመው። የሚገርም ኮፒው ራሱ ገና እጅ ያልደረሰም፣ ግን እዛ ኢትዮጵያ ውስጥ አሁን ዲስትሪቢዩት ሆኗል። ያው እንግዲህ የግጥም ስራዎች እነኝ ናቸው። ግሩም ሶስት መጽሀፎችሽን አስተዋውቀሽናል አንድ ቀኖች፣ ስያሜያቸውም የተለየ ስሜት የሚያጭር ይመስላል፣ እንድንነጋገር የሚጋብዝ አንድ ብሎ ቀኖች፣ የቀደመው ስህተት ስህተት መቅደም እንጂ ሌላ ምን ምርጫ አለው ብለን ልናወራ እንችላለን። የልብወለድ ስብስቦችሽ ናቸው። የትናንት ሃሳቦች ሌላ እንዲሁ የሚስብ ርዕስ ነው እስኪ ከስነ ግጥሞች ብዙ ጊዜ በመድረክ ላይ ግጥሞች የራስሽን ብቻ ሳይሆን የሌሎችንም በቃልሽ ስትወጭ ያውቃለሁ። ና ታሪክ ከመጀመሪያው ከአንድ ቀኖች የግጥም ስብስቤ ውስጥ ያው የመጀመሪያ ስራዬም በመሆኑ ሁለተኛም የልጅነት ጊዜንም ስለሚያስታውሰኝ ሸምዳጅ የሚለውን ልምረጥልህና፣ እሺ። ሸምዳጅ መማሬ፣ በመምሬ በእሳቸው እያስፈራሩኝ፣ በጢማቸው፣ ሲያይልማ ቁጣቸው፣ ጀልጠውኝ በጉማሬው አስተማሩኝ መምህሬ አቦ ጊዳና ዝማሬ ሳላየው ፊደሉን እየገላመጥኩ ዱላውን በቃሌ ስለፈልፍ አሁን ሸምዳጅ ሆኝ የቀረው እስካሁን ይላል። ግሩም ነው። ከሽምደዳ ወደ አንድ ቀኖች ና የትናንት ሀሳቦች ሰዓቱ በፈቀደ ጊዜ እንዘልቃለን። አንዳንድ ሀሳቦች እንድታጋሩ እንፈልጋለሁ። እመቤት ወደ አንቺ ነው መመለሰዋለሽ። በባዕድ ሀገር ሲኖሩ የሚኖሩ የኑሮ ዘይቤዎችን ትዝብቶችን በስነ ግጥሞች በስነ ጽሁፍ ስራዎች ውስጥ ማምጣቱ የተለመደ ነው። እናንተም በስራዎቻችሁ ውስጥ ያን ቀመሱ የሆኑ ወደ ኋላ በታሪክ የሚመልሱና የአገር ቤት ትዝታዎችንም የሚያመጡ ግጥሞቻችሁ ውስጥ አይቻለሁ። ግጥም ስለምን እመቤት ላንቺ እንደገለሽልን ሁለት መጽሀፍት ነው የጻፍሽው አሁንም በንቃት የምትሳተፊበት የግጥም ማህበር እንዳላቸው አውቃለሁ። እንደ ዋሽንግተን ዲሲ ሁሉ በ በአትላንታም ዛሬም ከቀጠለ እርግጠኛ አይደለሁም፣ ግን ጥሩ ስብስብ እንዳላችሁ የመመልከት እድል ገጥሞኛል በአንድ ወቅት። እስኪ ንገሪኝ ግጥም ጽፊው መቼ ነው እንዴት ነው? የግጥም ሀሳብና ስሜቱ የቱን ያህል ነው እንደዚህ ጠበቅ አድርገሽ እንድትይዙ ያደረገሽ? ወደ መጀመሪያው ጥያቄ መጀመሪያ ልመለስና የአትላንታ የግጥም ስብስብ አሁንም አለ። ሎሬት የአትላንታ ጸሐፊያን ማህበር ይባላል። በሎሬት ፀጋዬ ገብረመድህን ስም የተሰየመ ድርጅት ነው። አለ አሁንም እንሰበስባለን። ስለ ግጥም መጽሐፌ ግን የሚገርመው ቦታና ጊዜ የለኝም። መኪናም እየነዳሁ ሀሳብ ይመጣል። ክፉ ነገር ሳይ ሀሳብ ይመጣል። መልካም ነገር ሳይ ሀሳብ ይመጣል። ሲከፋኝ ወይ ደስ ሲለኝ እንደዚሁ ቦታና ጊዜ ሳይመርጥ ነው ሀሳቦቹ የሚመጡልኝ ና የዛው ጊዜ አንዳንድ ጊዜ መኪናዬን ወደ ጎን አድርጌም እጽፋለሁ። አንዳንዴ ተንክፌ ነቅችም እጽፋለሁ። አጋጣሚ በፈቀደ ና ሀሳቡ ጭንቅላቴ በወጣልኝ በመጣልኝ ጊዜ ነው የምጽፈው። ግሩም የስደት ሕይወት ወይም የሌላ ሀገር ሕይወት ለግጥም እንደ አነሳሽነት አለው፣ ጊዜና እድል ይሰጣል። የቤተሰብ ኃላፊነትም እንዳለብሽ እረዳለሁ። አዎ የሚገርመው ሁሉም ሰው ለሚወደው ነገር ጊዜ አለው ለሚወደው ለሚያፈቅረው ነገር ጊዜ አለው። ሯጭ ከሆንክ ከስራ ወጥተህ ትሮጣለህ። ለምንናፈቅረው ነገር ሁልጊዜ ጊዜ አለን እና ያ ጊዜ እፈጥራለሁ ሁልጊዜ። ኦፍኮርስ ብዙ ብዙ ነገሮች አሉ ህይወቴ ውስጥ ቢሆንም ግን የጥበብ ፍቅሬ ከሁሉም የላቀው ነው እና ወደዛ እገላለሁ። ብዙ እንዳልኩህ ነው ስደተኝነት ብቻ ሳይሆን ተሰዶም የተሰጠን ጸጋ ለመቀበል ስደት ላይ ሆነን እኛ አሜሪካን ሀገር ያለን ሰዎች የተሻለ ኑሮ አለ እና አጋጣሚዎቹ፣ ላይ አረብ ሀገር ወይም ሳውዝ አፍሪካ ያሉ ሰዎችን ታሪክ ብሰማ ውስጤን ስለሚያመኝ የመጽሐፍ የምክንያቶች ናቸው። "ለሚወዱት ጊዜ አለ" ብላለች እመቤት መንግስቴ። ሌሎች የግጥም ወጎችና ስራዎቻቸውን እንመለከታለን። እንግዶችን ታዲያ እመቤት መንግስቴ ታሪክ መሰልና ሰላማዊ ታበባ የሆን ለጊዜያቸው አመሰግናለሁ። ሳምንት ሰፋ ባለ ፕሮግራም እንመለሳለን። እግዜር ይስጥልኝ። ቆንጅት ዝግጅታችንም በዚሁ ሊቋጭ መሰለኝ፣ በዚሁ እናጠናቅቃለን። ግን የነዚህ ሶስቱ ሴት ገጣሚያን መጽሐፍ ካለ እንድታውሰን ከወዲሁ በአድማጮች ፊት ልለምን። እንግዲህ ደግሞ በአድማጮች ፊት ቃል ገብቻለሁ። የግጥም አድናቂ ቤታችን ብዙ መኖሩንም እያሳበቅኩኝ፣ ቆንጅት ግጥም እንደምትወጅ ሁሉ ቅጆች እንደ በማካፈል እናመሰግናለን። እንዲ ለማንበብ ተስፋ እናደርጋለን። ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት የሚተላለፈው የዛሬ ሐሙስ ዝግጅት እዚህ ላይ ያበቃል። ያስተናገድናችሁ ቆንጂት ታይና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከቴክኒክ መሐንዲሳችን ወድ የስሪገስ ጋር በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ። Thank you.